መዝሙር ዘጠና ዘጠኝ እግዚአብሔር ነገሰ፣ አሕዛብ ይደንግጡ፤ በኪሩቤል ላይ ተቀመጠ፣ ምድር ትናወጥ። እግዚአብሔር በጽዮን ታላቅ ነው፣ እርሱም በአሕዛብ ሁሉ ላይ ከፍ ከፍ አለ። ግሩምና ቅዱስ ነውና ሁሉ ታላቅ ስምን ያመስግኑ። የንጉሥ ክብር ፍርድን ይወዳል፤ አንተ ቅንነትን አጸና፣ ለያዕቆብ ፍርድንና ጽድቅን አንተ አደረግህ። አምላካችንን እግዚአብሔርን ከፍ ከፍ አድርጉት፣ ቅዱስ ነውና ወደ እግሩ መረገጫ አስገዱ። ሙሴና አሮን በካህናቱ ዘንድ ሳሙኤልም ስሙን በሚጠሩት ዘንድ ናቸው። እግዚአብሔርን ጠሩት፣ እርሱም መልሰላቸው፣ በደመና አምድም ተናገራቸው። ምስክሩንና የሰጣቸውን ትዕዛዝ ጠበቁ። አቤቱ አምላካችን ሆይ አንተ ሰማሃቸው፣ አቤቱ አንተ ማርሃቸው። ሥራቸውን ሁሉ ግን ተበቀልሃቸው። አምላካችንን እግዚአብሔርን ከፍ ከፍ አድርጉት፣ በቅዱስ ተራራውም ስገዱ፣ አምላካችን እግዚአብሔር ቅዱስ ነውና።